ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ያግኙ። ሀገርኛ ሪፖርት ለስድስተኛው ሀገራዊ ምርጫ እስከ ቅዳሜ ግንቦት 30 ቀን 2013 ዓ.ም ድረስ ሰላሳ አንድ ሚሊዮን ሰባት መቶ ሀያ አራት ሺ ዘጠኝ መቶ አርባ ሰባት መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ቅዳሜ ዕለት ለጋዜጠኞች በሰጡት መግለጫ አስታወቁ። በሳቸው ገለጻ መሰረት ምርጫ ቦርድ እስከ ሀምሳ ሚሊዮን መራጮች ይመዘገባሉ በሚል ከገመጠው አዋዝ ጋር በመጪዎቹ ቀናት የተመጣጠነ የመራጭ ምዝገባ ሊከናወን ይችላል ማለት ነው። እስካሁን ከተመዘገቡት መካከል አርባ ስድስት በመቶዎቹ ሴቶች ሲሆኑ ሀምሳ አራት በመቶቹ ወንዶች ናቸው ተብሏል። የጸጥታ ችግር ያሉባቸው አካባቢዎች በኦሮሚያ በአራት የወለጋ ዞኖች ሀያ አራት የምርጫ ጣቢያዎች፣ በቤንሻንጉል ጉሙዝ ክልል ካማሺ በሚገኙ አራት የምርጫ ጣቢያዎች፣ በአማራ ክልል ኦሮሞ ብሔረሰብ ልዩ ዞን በሚገኙ ሶስት የምርጫ ጣቢያዎች ከሚያዚያ ሀያ ዘጠኝ ቀን ጀምሮ በልዩ ሁኔታ ምዝገባ እንደተጀመረ ሰብሳቢዋም አስረድተዋል። ከነዚህ የጸጥታ ችግሮች ካሉባቸው መካከል ምዝገባ የተጀመረባቸው በቤንሻንጉል ጉሙዝ ክልል መተከል ዞን፣ በአማራ ክልል ሰሜን ሸዋ ዞን አጣዬ አካባቢ መሆኑን ተጠቅሷል። የምዝገባ ችግር አጋጥሟቸው ከሶማሌ ክልል ቅሬታ ከቀረበባቸው መካከል በአራቤ ደገ፣ ሐመዶ፣ ጎዴ፣ ቀብሪ ዳሃር፣ ቀላፎ፣ ዋርዴር እና ጅጅጋ ውስጥ ባሉት አንዳንድ ጣቢያዎች የመራጮች ምዝገባ በጊዜያዊነት እንዳይከናወን መወሰኑን ሰብሳቢዋ ገልጸው ይህንኑ የሚያጣራ ኮሚቴም መቋቋሙን አስታውሰዋል። በጊዜያዊነት የታገደው በቅርብ ጊዜ ውስጥ ሊነሳ እንደሚችልም ጨምረው ተናግረዋል። በአዲስ አበባ ከተማ አስተዳደር በሚገኙ የምርጫ ጣቢያዎች ላይ ደግሞ ዝቅተኛ እርከን ላይ የሚገኙ የመስተዳደሩ አባላት ጣልቃ ገብነት መስተዋሉ ወይዘሪት ብርቱካን ጠቅሰው ትክክለኛ ያልሆነ ስያሜ ያላቸው ባነሮች በምርጫ ጣቢያ ማስቀመጥ፣ ለምርጫ አስፈጻሚዎች የስራ መመሪያ መስጠትና መሰል ችግሮች መስተዋላቸውን አብራርተዋል። ከዚሁ ጋር አያይዘውም ስም ሳይጠቅሱ የአዲስ አበባ ዴስክ ኃላፊን ጨምሮ ሰባት የምርጫ ክልል አስተባባሪዎች የስራ ውል መቋረጡ ገልጸዋል። በአዲስ አበባ የጋራ መኖሪያ ቤቶች አካባቢዎች በተፈጠረ መጨናነቅ ሳቢያ አርባ ሰባት አዳዲስ የምርጫ ጣቢያዎች ሊጨመሩ እንደቻሉ አስታውቀዋል። እስከ ቅዳሜ ድረስ በአዲስ አበባ አንድ ነጥብ ሁለት ሚሊዮን፣ በኦሮሚያ አስራ አራት ነጥብ ሶስት ሚሊዮን፣ በአማራ ክልል አምስት ነጥብ ሁለት ሚሊዮን፣ በሶማሌ ክልል ደግሞ ሶስት ነጥብ ስምንት ሚሊዮን፣ በደቡብ ብሄር ብሄረሰቦች ክልል ሶስት ነጥብ አምስት ሚሊዮን፣ በአፋር አንድ ነጥብ አምስት ሚሊዮን መራጮች መመዝገባቸውን ቦርዱ በዚህ ጊዜ አስታውቋለን። የምርጫ ምዝገባው እስከ መጭው አርብ ግንቦት ስድስት ቀን ድረስ እንዲራዘም የተወሰነ መሆኑን አስታውሶ የምርጫ ምዝገባው በተሳካ ሁኔታ እየተከናወነ መሆኑን ቦርዱ ጨምሮ ገልጸዋል። ለረጅም ዘመናት በአደባባይ ምሁርነት ይታወቁ በነበሩት ፕሮፌሰር መስፍን ወልደ ማርያም ስም የመታሰቢያ ፋውንዴሽን ሊቋቋም መሆኑን የደረሰን ዜና አመለከተ። ልጃቸው ዶክተር መቅደስ መስፍንን ጨምሮ የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ አባላት የዚሁ ፋውንዴሽን የቦርድ አባል እንደሆኑ እየተነገረ ይገኛል። ከፕሮፌሰር መስፍን አድናቂዎች መካከል እንደነ ዶክተር በድሉ ዋቅጅራን የመሳሰሉም በዩኒቨርሲቲ መምህራንና ተመራማሪዎች ቦርዱን እየመሩት መሆኑንም በስፋት እየተነገረ ይገኛል። ፋውንዴሽኑ ፕሮፌሰር መስፍን በሕይወት ዘመናቸው በሰብአዊ መብት ዙሪያ ያገለገሉትን ለመዘከር ይጠቅማል ተብለዋል። ከውጭ ሀገር መኪና የሚያስገቡ ድርጅቶች በዶላር እጥረት ምክንያት መኪና ማስመጣት አልቻልንም በማለት እያማረሩ እንደሚገኙ ያገኘ ነው ዜና አመለከተ። ከብሔራዊ ባንክ ሾልከው የወጡ መረጃዎች እንደሚያመለክቱት ከሆነ ቀደም ሲል ወደ ውጭ ሀገር የእርሻ ምርቶችን በመላክ ዶላር የሚያገኙ ግለሰቦች ወይም ድርጅቶች ከዛ ገቢያቸው ውስጥ የተወሰነ ዶላር ተፈቅዶላቸው መኪና ያስገቡ እንደነበር የሚታወስ ነው። አሁን ግን ወደ ውጭ ከሚላክ የሚገኝ ዶላር በብሔራዊ ባንክ በኩል ሙሉ ለሙሉ ገቢ ሆኖ መንግስት በቅደም ተከተል እንደ መድኃኒት አይነቶች ቅድሚያ ይሰጥ የሚል ትዕዛዝ ስለወጣ ያገለገሉ መኪናዎች በተፈለገው መጠን ወደ ሌላ ሀገር ውስጥ እንደማይገቡ ታውቋል። የመኪና ገበያ እጅግ አትራስ መሆኑ ስለሚታወቅ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጋር ቅርበት የነበራቸው ገበያውን ሙሉ ለሙሉ ተቆጣጠሩት እንደነበር የሚታወስ ነው። በሌላም በኩል በትግራይ ክልል ተጥሎ የነበረው የአስቸኳይ ጊዜ አዋጅ አርብ ሚያዚያ ሀያ ዘጠኝ ቀን ሁለት ሺህ አስራ ሶስት አመተ ምህረት ማለቁ ተነገረ። በምትኩም የማሻሻያ ወይም የማራዘሚያ መመሪያ አለመውጣቱን በሀገር ውስጥ የሚገኙ የተለያዩ የዜና አውታሮች ገልጸዋል። ይህ አዋጅ ማራዘ Yeah. ሳይሆን ማሻሻያ ይኖረዋል በሚል አስተያየት የሰነዘሩት አዲሱ የትግራይ አስተዳዳሪ ዶክተር አብርሃም በላይ ሲሆኑ ሁኔታዎች በአንጻራዊነት እየተሻሻሉ ስለመጡ በዚያው መጠን በአስቸኳይ ጊዜ አዋጁ ተገድበው የነበሩ መብቶች ልቀቅ እንደሚሉ ተናግረዋል። ላለፉት ስድስት ወራት ትግራይን ያስተዳደሩት ዶክተር ሙሉ ነጋ ከዚያ ኃላፊነታቸው ተነስተው የሳይንስና ከፍተኛ ትምህርት ሚኒስትር ቤታ ሆነው መሾማቸው ሹምሽሩ በስምምነት የተፈጸመ ስለሆኑ አመላካች ነው በማለት እነዚሁ የዜና አውታሮች ይገልጻል። ይህንም የተመለከቱ ወገኖች ደግሞ የእሳቸው ስንብት ክልሉን በተጠበቀው መጠን መምራት ካለመቻል ጋር ያያይዙታል። በአንጻሩ ዶክተር አብርሃም አንድም የትግራይ ብልጽግና ፓርቲ ሊቀመንበር ሆኑ ናቸው። በሌላም በኩል ከዶክተር አብይ አህመድ ጋር ያላቸውን የጓደኝነት ቅርበት በመመልከትና አልፎም ከሸገር ገበታ ወደ ሀገር ገበታ የተሸጋገረውን የልማት ፕሮጀክት በብቃት ለማስፈጸም አርኪ ውጤት እንዳትመዘገቡ ስለሚነገርላቸው ዶክተር አብርሃም ወደ ትግራይ የተዘዋውሩት ለውጡም በተሳካ ሁኔታ ለማስቀጠል ለማስቀጠል ካለው ተስፋ በመነሳት ነው እየተባለ በስፋት እየተነገረ ይገኛል። ይህም ቢሆን የአስቸኳይ ጊዜ አዋጅ ስለመቀጠል ወይም አለመቀጠሉ እስካሁን ምንም የተሰጠ ፍንጭ የለም። በቅርቡ ከሰላም ሚኒስቴር መስሪያ ቤት ሹልኮ የወጣ አንድ ሰነድ እንደሚያመለክተው በአዲሱ የጸጥታና ደህንነት መዋቅራዊ መሻሻያ ውስጥ የክልል ልዩ ኃይል አለመካተቱ ተጠቁሟል። ይህ ሰነድ የክልል ፖሊሶችን የግዳጅና ተልዕኮ የፖሊሶችን ትጥቅ በዝርዝር ያስቀምጣል ተብሏል። ታዲያ በዚህ ሰነድ ውስጥ ስለ ልዩ ኃይል የተገለጸ አለመኖሩ ክልሎች ከፖሊስ በቀር ሊኖራቸው እንደማይችል አመላካች ነው ተብሎ ተተርጉሟል። ይህ ሰነድ ከፖሊስ ምንበራ እስከ ስልጠና የትምህርት ማዕቀፍ ትጥቅ ያካተተ ሲሆን በክልሎች ስላለው የልዩ ሀይል አደረጃጀት ስጋትንም ይጠቅሳል። ከዚህ በመነሳት የልዩ ሀይል አደረጃጀት ወደ ፌዴራል ይሸጋገራል የሚል ግምት ሊጠናከር ችሏል ተብሏል። ምናልባትም ልዩ ሀይሉ የፌዴራል ፈጥኖ ደራሽ መምሪያ ተብሎም ይደራጃል የሚል እቅድ ውስጥ ውስጡን እየተነገረ ይገኛል። በትግራይ ክልል ከተፈጠረው የሰላም ማስከበር ዘመቻ ጋር ተያይዞ የአውሮፓ ህብረት ለስድስተኛው ሀገራዊ ምርጫ ታዛቢዎች ላለመላክ መወሰኑ የሰሞኑ የከተማችን አንዱ አበይት የመነጋገሪያ አጀንዳ ሆኖ ሰንብቷል። የአውሮፓ ህብረት በታዛቢነት አለመገኘቱ በምርጫ ላይ ሊያሳድር የሚችለውን ተጽዕኖ በቅድሚያ መተንበል ባስቸግርም ህብረቱ ፈቃደኝነት አሳይቶ የልዑካን ቡድን ወደ አዲስ አበባ ልኮ አካባቢው ካስጠና በኋላ ታዛቢዎች እንደሚመጡ አረጋግጦና ለምርጫ ማካሄጃ የገንዘብ ድጎማ አድርጎ ሲያበቃ በስተመጨረሻ ላለመታዘብ መወሰኑ ቢያንስ በዜና አውታዊ ዘንድ አስቀያሽ መንገድ መፍጠሩ የማይካድ ነው። ይህም በህብረቱ ዘንድ ያልተለመደ አሰራር ሆኖ ተመስግኗል። በሌላም በኩል ከትግራይ ጋር ተያይዞ አምነስቲ ኢንተርናሽናል በጭራሽ በምድር ላይ ካለው ሁኔታ ጋር በማይጣጣም መልኩ በትግራይ የተፈጠሩ የሰብአዊ መብት ጥሰቶችን እንዳላጣራ ተከለከልኩ ብሎ መግለጫ አውቷል። ይህም በሀገሪቱ ላይ ከተከፈቱ ዘመቻዎች አንዱ አካል ነው ተብሏል። የሚገርመው አምነስቲ በግጭቱ የጦር ወንጀል እና በሰብአዊነት ላይ የሚፈጸሙ አደገኛ ወንጀሎች ሳይፈጸሙ አይቀርም ብሎ እንደሚያምን ያወጣው ሌላኛው የግምቱ ሸውራራነትን የሚያሳይ ነው ተብሎ ተነግሯል። በአምነስቲ ኢንተርናሽናል ደረጃ ሳይረጋገጡ በይሆናል በሺዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል፣ በመቶ ሺዎች ተፈናቅለዋል፣ ህጻናትና ሰዎች ተገፍለዋል፣ የሕክምና ተቋማት ተዘርፈዋል፣ ተቃጥለዋል፣ ህዝብ ለረሃብ አደጋ ተጋልጧል ብሎ መግለጫ ማውጣት እጅግ ያልተለመደ ነው። አምነስቲ ወደ ሀገር ውስጥ ሳይገባ በቅርበት ሳያጣራ ከኢትዮጵያ ሰብአዊ መብት ኮሚሽን በወሰደ አዋዝ ላይ ተንተርሶ በትግራይ ልዩ ኃይል በማይካድራ ሰላማዊ ሰዎች መጭ ማጨፍጨፋቸውን ይጠቅስና ያለምንም ማረጋገጫ ለዚህ አጸፋ በሚመስል መልኩ በዚያው ማይካድራ በትግራይ ተወላጆችም ላይ የንብረት ዘረፋ የጅምላ እስራትን ጨምሮ ጥቃት መድረሱን ዘግቧል። የጅምላ ግድያ መፈጸሙን ግን አልገለጸም። እንደነዚህ አይነት ዘገባዎች እውነትን ለማፈላለግ የሚደረጉ ጥረቶችንም ሊያባክነው እንደሚችል ተገምቷል። ትናንት እሁድ ግንቦት አንድ ቀን ሁለት ሺ አስራ ሶስት ዓመተ ምሕረት ምሽት ላይ በመስቀል አደባባይ ሊካሄድ ታቅዶ የነበረው የአፍታር ዝግጅት የከተማ አስተዳድሩ ሚያዚያ ሀያ ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት በጻፈው ደብዳቤ መስቀል አደባባይ ከመመረቁ በፊት ለሌላ አገልግሎት እንዳይውል የተገለጸ ስለሆነ ፍቃድ ጥያቄዎቹ በሌላ ተለዋጭ ቦታ እንዲያከብሩ በማለት ባስታወቀው ትእዛዝ እሁድ የአፍታር ስነ ስርዓት አለመካሄዱን የደረሰን ዜና ያመለክታል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠቅላይ ጽህፈት ቤትም ግንቦት አንድ ቀን በመስቀል አደባባይ እንዲዘጋጅ የታቀደው የአፍታር ፕሮግራምና ኢድ አልፈጥር በፊት እንደነበረው በስታዲየም እንዲከናወን ማሳሰቡም ይታወቃል። ፈቃድ ሰጪ አካልም ፈቃድ ያለመስጠቱ በመታወቁ በሀላል ፕሮሞሽን ወደ አምስት ሺህ ሰዎች በመስቀል አደባባይ የአፍጣር ለማከናወን ቢሄዱም ዝግጅቱ በፖሊስ መቋረጡ የደረሰን ዜና ጨምሮ አስታውቋል። የኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ ሀገርኛ ሪፖርት።